voice of america አስከፊውን የበረሃ ጉዞ አቆራርጠው በሜክሲኮ በኩል ወደ አሜሪካን ለመግባት የሚጠባበቁ አፍሪካውያን ፍልሰተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ እየተገለጸ ነው። ከዚህም መካከል ኢትዮጵያውያንና ኤርትራውያን ስደተኞች ይገኙበታል። ሎስ አንጀለስ የሚገኘው ዘጋቢያችን ዳንኤል አርጋው ኢትዮጵያውያንና ኤርትራውያን ፍልሰተኞችን ለመቃኘትና ሕጋዊ ድጋፍ ለማድረግ ወደ ሜክሲኮ በቅርቡ ተጉዞ የተመለሱትን ጠበቃ ሙሉ መቤት አለማየሁን ስደተኞቹ አሁን ስላሉበት ወቅታዊ ጉዳዮች ዙሪያ አነጋግሮ የሚከተለውን ዘገባ ልኮልን man. ወይዘሮ ሙሉ መቤት አለማየው ይባላሉ ነዋሪነታቸው በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ርቫይን ከተማ ሲሆን ለ26 አመታት ያህል በኢሚግሬሽን የጥብቅና ሙያ አገልግሎት በመስጠት ላይ ይገኛሉ በቅርቡ በራሳቸው ተነሳሽነት በሜክሲኮ ድንበር ላይ ወደ አሜሪካ ለመግባት ሰፍረው ያሉ በርካታ ኢትዮጵያንና ኤርትራውያን ወጣት ስደተኞችን ባላቸው ሙያ አገልግሎት ለመስጠትና ና ያሉበትን ሁኔታ ለመቃኘት ወደ ሜክሲኮ ቲዋና አምርተው ነበረ ወጣት ስደተኞቹ አሁን ያሉበት ተጨባጭ ሁኔታ ህጋዊ የጥገኝነት መረጃ ከማግኘት አንስቶ ከአስር በላይ ሀገራትን አቆራርጠው ወደ ሜክሲኮ የደረሱ በመሆናቸው በታላቅ ጭንቀት ላይ መሆናቸውም ይናገራሉ። እዛ በሄድኩበት ጊዜ እንግዲህ አገኘሁን ወጣት ልጆች በብዛት ኤርትራ ናቸው ያገኘኋቸው ወንዶችም አሉ፣ ሴቶችም አሉ እና ያሉበት ሁኔታ ምንም ወደፊት እንዴት እንደሆነ መምጣት የሚችሉት ወደ አሜሪካን ሀገር ጥገኝነት እንዴት እንደሆነ ለመጠየቅ የሚችሉት ወይም የአሜሪካን መንግስት ኦፊሰሮችን ማለት የኢሚግሬሽን ኦፊሰሮችን እንዴት አድርገን ነው ልናገኝና የጥገኝነት ጥያቄያችንን ወይም ማመልከቻችንን ማቅረብ የምንችለው የሚለውን አይነት ሁኔታ ማንም ሰው በትክክል ሊሰጣቸው ስላልቻለ ኢንፎርሜሽኑንም ሆነ እንዴት አድርገው ሊደርሱባቸው እንደሚችል ስላልቻሉ በቃ ምንም አይነት እርዳታ የሌለበትን አይነት ሁኔታ እንደተቀመጡ ነው ያገኘኋቸው እና በራሳቸው ወጪ በራሳቸው በቤተሰብ ወይም በአንዳንድ ማህበረሰብ ሰዎች በሚሰጣቸው አገልግሎት እንትን እርዳታ እየተቀመጡ እንደነበረ እና በጣም በቃ በጭንቀት ላይ ያሉ ልጆች ነው ያጋጠሙ። ከሰላሳ አመት በታች ያሉ ልጆች ናቸው። በሀያቸው ውስጥ ያሉ ልጆች ናቸው። ብዙ አይነት ነገር አሳልፈው የመጡ ናቸው። ማለትም ራሱ ሜክሲኮ ለመድረስ እና የአሜሪካን ቦርደር ወይም ጠረፍ ለመድረስ ቢያንስ ቢያንስ ወደ አስር ሀገሮች ተሻግረው የመጡ ልጆች ናቸው። አንዳንዶቹን ለመጥቀስ በብራዚል፣ በፔሩ፣ ኤኳዶር፣ ኮሎምቢያ፣ ፓናማ እንደዚህ እያሉ ፋይናሊ በጓቴማላ አድርገው ወደ ሜክሲኮ የደረሱ እና እዛ ሲደርሱ እርፍ፣ የተመስገን አሁን እንግዲህ የአሜሪካንን ኢሚግሬሽን ኦፊሰሮች አግኝተን የጥገኝነት ማመልከቻችንን ወይም ጥያቄያችንን ማቅረብ እንችላለን ብለው በሚገምቱበት ሰዓት ያንን ሁሉ ጊዜ ካሳለፉ በኋላ አሁን ግን ባለው የአድሚኒስትሬሽን ሕግ ሁኔታ ሊደርሱ በፍጹም እንዳልቻሉ አሜሪካን ኢሚግሬሽን ኦፊሰሮች ጋርና እዛ ጋር በቃ እንደቆሙ እንደታገዱ አይነት ሁኔታ ላይ ነው ያሉት። እርስን ከመሰሉ በጥብቅና የሙያ ዘርፍ ውስጥ ከተሰማሩ ግለሰቦች ጋር ዶሎ ወደፊቱ ምን መደረግ አለበትስ ምን አስቧል? እስኪ በእኔ ሙያም ባሉ ጓደኞች ጋር ሆነ ወይም ደግሞ ትልልቅም ደረጃ ላይ የጋቨርመንት ደረጃ ላይ ያሉ ሰዎች ጋር ለመነጋገር እና በተቻለ መጠን መፍትሄና እንዴት ነው ፌር የሆነ ፕሮሴስ እንዲኖራቸው ለእነዚህ ልጆች ለማምጣት ነው እኔ አሁን ዋናው አላማዬ። እነዚህ ልጆች ኦፍኮርስ በአሁኑ ሰዓት እዛም ሆነው ብዙ አይነት እርዳታዎች ማግኘታቸው ቢረዳቸውም ዋናው አላማቸው እዚህ አሜሪካን ሀገር ገብተው፣ አሜሪካን ሀገር እንግዲህ የመብት የሚጠበቅበት ሀገር ነው፣ ሰብአዊ መብት የሚከበርበት ሀገር ነው ስለሚባል እና ስለሆነም ያንን አቅርበው ነጻ የሆነ ስንት አይነት ስቃይ ያሳለፉ ልጆች ስለሆኑ ነጻ የሆነ አይነት ኑሮ ለመኖር እና እዚህ ለመድረስ ስለሆነ ፍላጎታቸው ከዛ እዚህ የሚደርሱበትን እንትን ፌር የሆነ መንገድ እንግዲህ ለማስተካከል እንዴት ነው የምንችለው የሚለውን ነው ማየት የምንፈልገው። ምክንያቱም እዛ አሁን በጣም ብዙ አይነት የሙስና ችግር እንዳለ ነው የሚነግሩኝ እና ቁጥርም ይዘው ኢሚግሬሽን ኦፊሰሮች ጋር መግባት አለባቸው ተብለው በስነ ስርዓት በተባሉት መሰረት ቁጥራቸውን ይዘው በሚጠብቁበት ጊዜ በሙስና ምክንያት ቁጥራቸው እያለፋቸው ወይም ለሌላ ሰው እየተሰጠ እነሱ ግን ለአራት ወርም ሆነ ለስድስት ወርም ሆነ ወይም ለመገመት ለማይችሉት ኢንዴፊኒት ለሆነ ጊዜ ቦርደሩ ላይ ታግደው እንደተቀመጡ አይነት ስሜት ስለተሰማቸው እና በጣም ትልቅ ተስፋ የመቁረጥ አይነት ስሜት ስላላቸው ያንን እንዴት ነው መፍትሄ የምንሰጠው የሚለውን ነው በህብረተሰባችንም በኮሚኒቲያችንም ሆነ በትልልቅ ፖዚሽን ላይ ካሉ ሰዎች ጋር በመመካከል ለእነዚህ ልጆች ፍትህ ለማምጣት ስለምፈልግ እሱ ነው እንግዲህ እኔ የወደፊት እቅዴ። እኔ ማለት የምፈልገው ኢትዮጵያውኖችን፣ ኤርትራውኖችን በኮሚኒቲያችን በተለይ የአሜሪካን ዜግነት ያለንና ስሜታችንን እና ድምጻችንን ለእነሱ ለማቅረብ ብንችል ልጆች ምን አይነት ችግር ላይ እንዳሉ ብናስረዳ፣ ሙስና ውስ ያለው ሙስና እንዴት ነው ኮንትሮል ሊደረግ የሚችለው፣ እንዴት ነው እነዚህ ልጆች ፌር የሆነ ፕሮሴስ ሊያድገኙ የሚችሉት የሚለውን በጣም በህብረተሰባችን ውስጥ አንድ ድምፃችንን አጠንክረን እንድናቀርብ እንድንችል ጥሪ ነው የማቀርበው። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።